አድማጮቻችን የዛሬው የማህበረሰብ ለማህበረሰብ ዝግጅታችን የመወያያ አጀንዳ በአውስትራሊያ ኢትዮጵያውያን ማህበረሰብ ግብረ ምላሽ ሰጪ ግብረ ኃይል ያስፈልጋል ይህ የሚል ነው። የውይይቱ ተሳታፊዎች ወይዘሮ ሰብለወርቅ ታደሰ፣ አቶ አዳሙ ተፈራ ና አቶ ግርማ ፋይሳ ናቸው። ወይዘሮ ሰብለወርቅ በቅድሚያ የኮሮና ቫይረስ ወረርሽኝን አስመልክቶ ለአገር ቤት እርዳታ ለመስጠት ጥሪዎች ተደርገዋል። በኢትዮጵያ በስካምብራ በሚገኘው በኩል ምላሹ ጥቂቶቹ የተለያዩ ናቸው። በሲድኒ በኩል ጠንከር ሲል፣ በሌሎች ስቴቶች ግን በግል ብቻ ነው። እዛ አስተባባሪ ስላለ ጠንክሯል ግብረ ምላሹ። በሌሎች በኩል ከቶሆንም ድምጻቸው ማይሰማባቸው ስቴቶችም እንደዚሁ አሉ ና የኢትዮጵያ ችግር ዘላቂም ስለሚሆን በዚህ በወረርሹም ብቻ የማያቆም ስለሆነ ሌሎችም አገር ውስጥም ሆነ በአውስትራሊያ ደረጃ ወይም ወደ ኢትዮጵያ ባህር ማዶም እገዛዎች የሚያስፈልጉ ወይም ግብረ ምላሽ የሚጠይቁ ነገሮች ካሉ ልነኛ በማህበራዊ ዘርፉም ወይም ዩ ድንገተኛ አደጋ ምላሽ መስጠት የሚችሉ ነገሮችን ለማድረግ ማህበረሰቡን ወክሎ ከመንግስት ጋር ከኤምባሲ ጋር የሚወያይ አንድ ግብረ ኃይል ማቋቋሙ መልካም እሳቤ ነው ይላሉ ወይዘሮ ሰብለ በቅድሜ አመሰግናለሁ ካሳሁን። አይ ቲንክ ቀደም ብለህ እንዳልከው የኢትዮጵያ ችግር በቋሚነት በተለያየ ጊዜ እንግዲህ ወደኋላ መለስ ስንል ወደፊቱ ምን እናድርግ በሚለው የሚያሳየን ነገር አለ። ከዚህ በፊት ለምሳሌ በሀገራችን ውስጥ በነበረው አፋኝ አገዛዝ በየአለሙ ያሉ አውስትራሊያ ውስጥ የማይናቅ ቁጥር ትልቅ ሚና ሲጫወት ነበር። በራሱ ተደራጅቶ ራሱን አደራጅቶ በየስቴቱ በየከተሞቹ ጥሩ ስራዎች ተሰርተዋል። ከዛ አቅጣጫ መደራጀት እና እንዳልኩት በከተሞችም ስቴትም እንዲሁም ደግሞ በሀገር አቀፍ ደረጃ በተሰሩ ስራዎች ያንን ጊዜ መወጣት ተችሏል። ድርቅም ሲመጣ ነፃነት፣ ትግሉ ላይ በሚደረገውም በአብዛኛው ተደራጅቶ ሲኮንትሪቢዩት ሲያደርግ የነበረ ማህበረሰብ ነው። በቀላሉ የሚናቅ አይደለም። በጣም ትልቅ ሚና ተጫውቷል። በባለፉት ግን ለውጡ ከመጣ በኋላ በተወሰነ መልኩ ሁሉም ሉዝ የሆነ ነገር እንዳለ እየታወቃልና መደራጀቱና ሎካላይዝድ የሆነ አሰባሰብ ቢኖረው በጣም ጥቅም አለው እየተሻለ አቅማችን እንድናውቅ ያደርገናል። በተወሰነ መልኩ አንዱ አንዱ መበረታታት ይሆናል። በዛውም ደግሞ ኢኳሊ አውስትራሊያ ውስጥ ያለው በገንዘብ ብቻ ሳይሆን ከገንዘብ ብቻ ያለው የማህበረሰቡ አሴት የምንላቸው ይሄ በሙያ በእቃ በቁሳቁስ በተለያየ ነገር አቅም ያላቸውን ከአንዱ ስቴት አንዱ ስቴት ከአንዱ ከተማ ከተማ ከግለሰብ ግለሰብ ያለውን ለማወቅ የሚረዳን እና የተደራጀ የተጠና ስራ ለመስራት ይረዳል። ምንም ጥርጥር የለውም። አሁን ምሳሌ ሌላው አሜሪካ አውሮፓ ብንመለከት የበለጠ ስፔሻል አሜሪካ ጋር ብዙ ነገሮች አሉ እና አሜሪካ ውስጥ ስናይ እዚህ አይነት አደረጃጀቶች አሉ። ከራሳቸውም አልፈው እኛንም ጭምር በያዘ መልኩ ያንቀሳቀሱን ሁኔታ አለ። የሚፈለገውን ያህል ማድረግ ችለናል ወይ? አይመስለኝም። እስፔሻሊ አሁን በኮሮና ቫይረስ በተመለከተው ላይ አንደኛ ቁጥሩን አናውቅም። ሁሉም በተናጥል ስለሚያደርግ በትልቁ በዓለም አቀፍ ደረጃ ባለው መልኩ ስለሆነ ግማሹ በግሉ ያለውን ኢንትረስት በግሉ ያለውን ኃላፊነት የሚወጣበት ነገር ስለሆነ ምን ያህል ሪሶርስ ኮንትሪቢት እንዳደረግን ምክንያቱም ይጠቅመ የማህበረሰቡን አቅም እንድናውቅ ይረዳናል አቅም በጠፋበት ቦካ ላይ እንዴት ያን አቅም መግንባት እንችላለን የሚለውን ነው እንድናይ ያረዳናል። በሌላኛው መልኩ ደግሞ እንደምታውቀው የኛ ማህበረሰብ በጣም ይሄ ኮሚዩናል የሆነ የጋራ አኗኗርም ስላለን አንዱ ለአንዱ ፖዘቲቭ የሆነ መነቃቃት ሰጥቶት ያንን ኮንትሪቢዩት ማድረግ እንችላል። እንደ ሜንሽን እንዳረከው የሲድኒ አካባቢ ላይ ደርጀት ብለው ይሄን ያደረጉ እንዳሉ አውቃለሁ። በተወሰነ ደግሞ በግሎባል አላያንስ በኩል ሰርና አካባቢ ያሉ ቲንክ እንዳልየሁት የሴቶች እንትን አለ መሰለኝ በዛም ደግሞ ኮንትሪቢት ያደረጉ ይሄ ነው የማይባል ከፍ ያለ ኮንትሪቢሽን ያደረጉም ሰዎች አሉ። ግን ኢንጀነራል በአውስትራሊያ ደረጃ ይሄን ያህል ኮንትሪቢዩት አድርገናል ብለን የምንልበት ፊገር እንዲኖረን አላደረገም። ወይም ሰው ለምን አላደረገም የሚለውን ራሱ ለማወቅ የተደራጀ ሀይል ስለሌለ ያንን አንድርሳ ማድረግ አልተቻለም። በቅርቡ አዋቃለሁኝ በተወሰነ መልኩ ኤምባሲ በኩረዋል። ከኤምባሲው በጣም ሌት ሆኖ ነው የጀመረው በመንግስት ደረጃ ጥሪ እንዳቀረበ እነዛን ኢንፎርሜሽኖች ሰዎች በሚችሉት በባንክ መንግስት ባስቀመጠው ባንክ እንዲያግዙ የተደረገበት ሁኔታ አለ። ከዛም ቀጠል ብሎ ደግሞ ከመንግስት ቀጥሎ የግሎባል አላያንስ በትልቁ በዓለም አቀፍ ደረጃ ትልቅ መሰባሰብ ስላደረገ ሰውን ወደዛ ኢንካሬጅ የማድረግም ነገር ነበርና በአጠቃላይ ግን ይሄ በቂ ነው ወይ? ኃይላችን ታውቋል ለሚለው አይደለም። ብዙ መስራት እንችላለን። የሰው ኃይል አለን። ቀላል የማይባል ቁጥር ነው። ለባለፉት አምስት አመታት የኢትዮጵያውያን በአውስትራሊያ ጨምሯል ቁጥራቸው በነበረ ዳታ ከዛ አቅጣጫ ስናይ ከገንዘብ ባሻገር ያለውን ሪሶርስ ራሱ መጠቀም አልቻለም። ስለዚህ በሀገር አቀፍ ደረጃ ተደራጅተን ብንችል በዓለም አቀፍ ካለው ጋር ተባብረን የተወሰነ ነገር ኢትዮጵያ ማገዝ የምንችልበት እድል አለ። ስፔሻሊ አሁንም ስቲሌት አይደለም ከኮሮና ቫይረስ ጋር ተያይዞ ከቫይረሱ ሄልዝ ፕሮብሌም ባሻገር ኢኮኖሚካል፣ ሶሻል ክሉ በጣም ከባድ እንደሚሆን ገምታለው። በዛ ላይ የሚሰሩ ስራዎች አሉ። ሰው እኛ እዚህ ያለን እንደ ከተማም እንደ ሀገርም እንደ መስራት ብንችል ብንናበብ የተሻለ ውጤት ይመጣል ብዬ አስባለሁ። አቶ አዳሙስ የአውስትራሊያ ቀፍ የሆነ አንድ ግብረ ኃይል ማቆሙ ለተለያዩ ችግሮች መፍትሄ ወይም የራሱን አስተዋጽኦ ማበርከት የሚችል ማህበር ወይም ግብረ ኃይል ማቆሙ ፋይዳው ምን ያህል ነው ይላሉ? በተለይ በኢትዮጵያውያን አውስትራሊያውያን። አመሰግናለሁ ካሳሁን። አስፈላጊነቱ ምንም የሚያጠያይቅ ነገር አይደለም። ያለውን የገንዘብም ሆነ የተለያየ ቁሳቁስ አቅም አንድ ላይ በተማከለ መንገድ ማሰባሰብና ለሚፈለገው ዓላማ ማድረስ ነገሩን ውጤታማ ስለሚያደርገው በዛ መንገድ መደራጀቱ ጥያቄ ውስጥ የሚገባ ጉዳይ አይደለም። ግን እንደዚህ አይነት ነገሮችን ለመስራት ለበርካታ አመታት ተሞክሯል እና በተናጠል በተበጣጠሰ መንገድ ነገሮች ከሚሰሩ ለምን በተቀናጀመ መንገድ በሀገር አቀፍ ደረጃ አንድ ነገር አይደረግም ተብሎ ከዚህ በፊት ራሱን የቻለ አገር አቀፍ ማህበር ሁሉ ለማቋቋም ተሞክሮ ነበረ። በተለያየ ምክንያት ግን ያ ነገር አልተሳካም። አሁን ያለንበት ሁኔታ ቀድሞ ከነበረው የተለየ ነው። ለምሳሌ እኛም ጋር ሆነ ውጭ ዲያስፖራው የኢትዮጵያ ከኤምባሲ ከመንግስት አካል ጋር ግንኙነት አልነበረው። አሁን በተወሰነ ደረጃ ያ ነገር እየተቀየረ ስለሆነ ምናልባትም ከኤምባሲ ጽሕፈት ቤቶች ጋር በመተባበር እና አንድ አበረታችና ህብረተሰቡን እኛን የበለጠ የምናውቀው ከነሱና የህብረተሰቡን አቅም ለማሰባሰብ እና ትብብር ለመፍጠር አብሮ የመስራት ሁኔታ ስላለ እንደዚህ አይነቱን ነገር መፍጠሩ በጣም አስፈላጊ ነው። በተለይ ደግሞ አሁን ያለንበት ሁኔታ እና አሁን የገጠመን የተህዋሲው ስርጭት ኢትዮጵያ ውስጥ እጅግ በጣም አሳሳቢና አፋጣኝ እርምጃ መውሰድ የሚጠይቅ ስለሆነ አንደኛ እንደ ከዚህ በፊቱ የተወሰነ ክልል ለምሳሌ ድርቅን በተመለከተ ብዙ እርዳታ ከዚህ በፊት አሰባስበናል በተለያዩ አመታት። የአሁኑ ሁኔታ ግን የተለየ ነው። ሁሉም ሀገር በራሱ ጉዳይ ላይ የተጠመደበት ነው። አንድ ቦታ ላይ ብቻ የሚሆን አይደለም። ዘር፣ ክልል፣ ቋንቋ አይለይም፣ ቀለም አይለይም። ስለዚህ አሁን የተጋፈጥ ነው። እያንዳንዱ ሀገር ያው ሁላችንም እንደምናየው ራሱ ጉዳይ ላይ ያተኮረ ስለሆነ እንደ ኢትዮጵያውያንም ተሰባስበን ይሄንን ነገር መለወጥ ማገዝ ያለብን እኛ ነን እና የመደራጀቱ ጉዳይ ሀገር አቀፍ የሆነ በምን አይነት ቅርጽ ዓላማና ግቡ ምን ሊሆን ይችላል እንዴት ይደራጃል የሚለው ጥያቄ ካልሆነ መስተቀረ በአጭሩ አስፈላጊነቱ ምንም ጥያቄ ውስጥ ሚገባ አይደለም አቶ ግርማስ የዚህ በሀገር አቀፍ የሆነ የኢትዮጵያ ማህበረሰብ አንድ ግብረ ኃይል ማቆሙ የተለያዩ ወቅት ለሚከስታቸው ችግሮች ምላሽ ለመስጠት በሀገር ውስጥም ሆነ በባህር ማዶ ምን ያህል አስፈላጊ ነው ጠቀሜታውስ ምን ያህል የጎላ ነው ይላሉ በመጀመሪያ ካሳሁን ለእድሉ ስለሰጠህን በጣም አመሰግናለሁ። አስፈላጊነቱ መደጋገም ካልሆነ ምንም አጠያያቂ አይደለም፣ አስፈላጊ ነው። አሁን እንደውም ባለንበት ሁኔታ ደግሞ ሞር አስፈላጊ ይሆናል። ምክንያቱም እያንዳንዱ ሀገር የራሱ ችግር አለው። ለራሱ ችግር አለም ዙሪያ እየተሯሯጠ ነው። እንደ በፊቱ ሁሉ በሰላም ኖሮ የእኛ ሀገር ብቻ በችግር ያለች ሆኖ ችግራችንን እየተናገረን ከሌሎች እርዳታ የምንጠይቅበት ሁኔታ አይደለም። አሁን ሞር ድሮ ከምንሰራው እጥፍ እጥፍ መስራት አለብን። አሁን ያንን ለማድረግ ደግሞ በቅንጅት ሲሆን፣ በአንድ ላይ ሲሆን ይቀላል። መጀመሪያ ህብረተሰቡ ማመን ያለበት ነገር የኢትዮጵያ ችግር በአሁኑ በኮሮና ቫይረሱ ብቻም ሳይሆን የኢትዮጵያ ችግር እኛም ማሸነፍ እንችላለን፣ የኢትዮጵያን ችግር መቅረፍ እንችላለን ወይ የሚለውን ማሳመን መቻል አለብን። እያንዳንዱ እኔ ፐርሰናሊ የኢትዮጵያ ያለባትን ችግር ኢትዮጵያኖች ሊወጡት ይችላሉ፣ ሊያሸንፉ ይችላሉ የሚል እምነት አለኝ። ግን ያ ሊሆን የሚችለው ግን አንድ ላይ ሆነን ስንሰራ ነው። አባቶች እንደሚሉት ድር ቢያብር አንበሳ ያስር እንደሚባለው አንድ ከሆንን በሚያስማማን ነገር በሙሉ አንድ ላይ ከቆምን የሚያቅተን ነገር የለም የሚል እምነት አለኝ። ምናልባት ከዚህ በፊት የተሞከሩት ሙከራዎች ሰክሰስፉል ያልሆኑበት ምክንያት ያው የፖለቲካም ጉዳይ አለ። ያው የምናውቀው የእኛ ጀኔሬሽን ያልታደለ ጀኔሬሽን ነው። በተለያየ ምክንያት በችግር ውስጥ ያለፈ ስለሆነ የሚያስማማን ነገር ብዙ የለም ነበር። የሚያለያየን ነው በመንግስትም ደረጃ መለያየትን እንደ አጀንዳ ተደርጎ ሲሰበክ የነበረበት ወቅት ስለነበረ፣ በዛ ላይ አንድ ላይ ቆሞ አንድ ጥሩ ስራ መስራት ወይንም ኮንቲኒየስሊ የኢትዮጵያን ችግር አቅርቦ ለመፍታት ሙከራ ለማድረግ የሚያመች አልነበረም። አሁን ያ ሁሉ ተቀይሯል። ማድረግ እንችላለን። አገርንም የሚቀይረው ህዝብ ነው። ኦፍኮርስ መንግስት ፋሲሊቴተድ ማድረግ አለበት። ጥሩ መንግስት አስፈላጊ ነው። ፖሊሲ አስፈላጊ ነው። እነኝህ ሁሉ ግን መቀየር ማደግ ካስፈለገ ግን የእያንዳንዱ ህብረተሰብ ተሳትፎነት በጣም አስፈላጊ ነው፣ በተለይ እኛ ውጭ ያለነው። ምክንያቱም እኛ ለኢትዮጵያ የሚያስፈልጋት ነገር ሁሉ አለን ብዬ ገምታለሁ። ከፋይናንሽያል አንስቶ እስከ ሰርቪስ፣ እውቀት፣ ሪሶርስ የመሳሰሉ ነገሮች በሙሉ አሉን። ግን ኦርጋናይዝ በሆነ መንገድ ነው ለኢትዮጵያ ማሳለፊያ ቃተን ማሸጋገሪያ ቃተን። ስለዚህ ተደራጅተን አገር አቀፋዊ የሆነ ድርጅት ተመስርቶ በዛ ላይ ብንሰራ ከኮሮና ቫይረስ ባሻገርም ኮንቲኒየስሊ የኢትዮጵያን ችግር ቻሌንጅ ለማድረግ እና ለመፍታት ይረዳናል ብዬ አምናለሁ። ከዛ ባሻገር እዚህም ያለ ነው ኢትዮጵያኖች እኛን የሚመለከት ኢሹ በአንድ ድምፅ ብንጮህ ነው የምንሰማው። አንድ ኦርጋናይዜሽን ቢኖረን የኢትዮጵያን ችግር ለመንግስትም ለተለያዩ የገቨርንመንት ኤጀንሲዎች እንኳን አቅርቦ ሶሉሽን ለማግኘት አንድ የተደራጀ ኃይል የለንም። ያም እዚህ ላሉት ለእኛም ለእኛ ልጆችም የሚጠቅም ነገር ነው እና በአንድ ላይ ሆነን አንድ ድርጅት አቋቁመን በተቀናጀ መልክ መስራቱ ምንም የማያጠያይቅ ነው ብላለሁ። አድማዎቻችን የዛሬው የማህበረሰብ ለማህበረሰብ ዝግጅት መወያያ አጀንዳ የነበረው ኢትዮጵያውያን አውስትራሊያውያን አንድ ሀገር አቀፍ ግብረሰናይ ድርጅት ማቆም ያስፈልጋቸዋልን? ከሆነስ እንዴት የሚል ነው። የውይይቱ ተሳታፊዎች ወይዘሮ ሰብለ ወርቅ ታደሰ፣ አቶ አዳሙ ተፈራና አቶ ግርማ ፋይሳ ናቸው። ስለ ተሳትፎው እናመሰግናለን። እናመሰግናለን።